ሳይንስና ቴክኖሎጂ። እንደ ዓለም አቀፍ የጤና ድርጅት 1.3 ቢሊዮን ሰዎች ወይም ከጠቅላላው የዓለም ሕዝብ 16 በመቶ ከአካል ጉዳት ጋር ይኖራል። ይህም በዓለም አቀፍ ደረጃ ከስድስት ሰዎች አንዱ ተሽከርካሪ ወንበር የሚጠቀም ወይም መስማት የተሳነው አሊያም የማየት ችግርን የመሳሰሉ ከፍተኛ የአካል ጉዳቶች ያጋጥመዋል ተብሎ ይገመታል። አጋዥ ቴክኖሎጂዎች እነዚህን አካል ጉዳተኞች ከሰዎች ጋር ያላቸውን መስተጋብር በማሻሻልና ራሳቸውን ችሎ በነፃነት እንዲንቀሳቀሱ በማድረግ የዕለት ተዕለት ኑሯቸው የተቃና እንዲሆን መንገድ እየከፈቱ ነው። ተመራማሪዎች ለአካል ጉዳተኞች አጋዥ መሳሪያዎችን ለማዘጋጀት ለረዥም ጊዜ ሲሞክሩ ቆይተዋል። ባለፉት አመታትም ጠቃሚ እድገቶች ታይተዋል። ከእነዚህም መካከል ማክ ኤብሊንግ አንዱ ሲሆኑ ላለፉት 15 ዓመታት በርካታ አጋዥ ቴክኖሎጂዎችን ሰርተዋል። ኤብሊንግና ቡድናቸው ኖት ኢምፓሲብል በተባለው ፕሮጀክታቸው ለአካል ጉዳተኞች አዲስ መንገድ በመክፈት ላይ ነው። በዚህ ፕሮጀክት በጀርባ የሚታዘል ጃኬት መሳይ ነገር በመስራት መስማት የተሳናቸው ሰዎች የሙዚቃ ኮንሰርት እንዲታደሙ እድል ሰጥቷል። የጃኬት መስማት የተሳናቸውም ሆነ መስማት የሚችሉ ሰዎች በቆዳቸው አማካኝነት ሙዚቃና ንዝረትን እንዲሰሙ የሚያስችል ቴክኖሎጂን ይዟል። ኤብሊንግ እንደሚሉት በዚህ ቴክኖሎጂ ቆዳ የጆሮን ስራ ተክቶ ይሰራል። ቆዳ የጆሮ ታምቡርን በመተካት የመስማት ስራን ይሰራል። በዚህም መስማት ለተሳናቸው ሰዎች የእነዚያ ንዝረቶች ስሜትና ፍጹም ተመሳሳይነት ባልተለመደና አስደሳች በሆነ መልኩ የመስማት ችሎታን ሰጥቷቸዋል። ሰዎች አንተን እያዩ ኦ አምላኬ በጣም አስደናቂ ነው ይላሉ። ይህ ጃኬት ለወገብ፣ ለእጅና ለእግር የሚሆኑ 28 ሞተሮች ተዘጋጅቶለታል። እነዚህም እያንዳንዳቸው ልዩ ምልክቶችን የሚያሳዩ ሲሆን፣ ይህም ማለት እያንዳንዱ መሳሪያ ለጊታር ወይም ለከበሮ ሙሉ ለሙሉ የተለየ ስሜት ይሰጣል። በቀላል ክብደት የተሰራው ይህ ጃኬት ሰዎች እንደ ሰውነት መጠናቸው ማስተካከል እንዲችሉ ተደርጎ የተሰራ ነው። ቴክኖሎጂው ለአጠቃቀም ቀላል ሆኖ መሰራቱንም ኤብሊንግ ይገልጻሉ። ማንኛውንም ነገር ቀላል አድርገህ ከሰራኸው ሰው በትክክል እንዲጠቀምበት ለማድረግ የበለጠ እድል ትሰጣለህ። አንድን ነገር ይበልጥ በተወሳሰበ ቁጥር ለመጠቀም የበለጠ አስቸጋሪ ይሆናል እና እኔ እንደማስበው በፕሮጀክቱ ያንን ነው ያደረግ ነው እና ለዚህ አይመስለኛል ሰዎች በሚኖሩበት ቦታ ይህን ነገር ለመስራት ቀላል ጊዜ የነበራቸው። አጋዥ የማድመጫ ቴክኖሎጂዎች ወይም አሴስቲቭ ሊስኒንግ ሲስተምስ አንዱ አጋዥ ቴክኖሎጂ ነው። የቴክኖሎጂ የመስማት ችግር ያለባቸውን ወይም የመስማት አቅማቸው የቀነሱ ሰዎችን ያግዛል። ይህ አጋዥ ቴክኖሎጂ ብዙውን ጊዜ ተማሪዎች በትምህርት ቤት ውስጥ የሚሰጥ ትምህርትን ለማዳመጥ ይጠቀሙበታል። መሳሪያው በተጠቃሚው ዙሪያ ያለውን ድምፅ በማሰባሰብ ወደ ጆሮ የሚያመጣ ሲሆን ይህም በአካባቢያቸው ምን እየተከናወነ እንዳለ እንዲሰሙ ያግዛል። መስማት የተሳናቸውን ሰዎች ከሚያግዙ ቴክኖሎጂዎች ባሻገር ማየት የተሳናቸውን የሚያግዙ በርካታ ቴክኖሎጂዎችም አሉ። ከእነዚህም መካከል ጽሑፍን ወደ ድምፅ የሚቀይሩ ሶፍትዌሮች ይገኙበታል። ጽሑፍን ወደ ድምፅ የሚቀይሩ ሶፍትዌሮች ወይም ስክሪን ሪደርስ ማየት ለተሳናቸው ወይም የእይታ አቅማቸው ዝቅተኛ ለሆኑ ሰዎች የሚረዱ የሶፍትዌር ፕሮግራሞች ናቸው። የቴክኖሎጂ በማንኛውም ዲጂታል ቴክኖሎጂ እስክሪን ላይ የሚታየውን ጽሁፍ ወይም ምስል ወደ ድምፅ ወይም ወደ ብሬል ጽሁፍ በመቀየር ማየት የተሳናቸው ሰዎች በቀላሉ እንዲረዱት የሚያስችል ነው። በዚህ ሁኔታ ቴክኖሎጂ ማየት የተሳናቸው ሰዎች ኮምፒውተር ላይ እንዲሰሩና የዘመኑን ቴክኖሎጂ እንዲጠቀሙ እድል ይሰጣል። ኢትዮጵያዊ ባልከው ዓለሙ ማየት የተሳነው የሁለተኛ ደረጃ መምህር ነው። ከመምህርነቱ በተጨማሪ ድምፃዊም ነው። ባልከው በ2014 ዓ.ም የኔ ዓለም የተሰኘ የሙዚቃ አልበም ለአድማጭ ጆሮ አድርሷል። ለዚህ ስራው ታዲያ ቴክኖሎጂ ትልቅ እገዛ እንዳደረገለት ይገልጻል። ከሙዚቃ አንጻር ለምሳሌ አሁን እንግዲህ ድሮ የተለያዩ የግል ድርሰቶችን ከተለያዩ ደራሲያን በመቀበል ወይ በአካል መሄድ የሚያስፈልግበት ጊዜ ነበር። አሁን ግን ያው ቴክኖሎጂን በመቅረሉ አኳያ በተለያዩ እነዚህ ቴሌግራም፣ ዋትሳፖችን እና መሰለ አገልግሎቶችን በመጠቀም የተለያዩ ድርሰቶችን በመቀባበል ደራሲም ጋር ከአቀነባበሪ ጋር በእንደዚህ መንገድ በአካል መገናኘት የማይቻልባቸውን መንገዶች በእንደዚህ አማራጮች እየጠቀምን ለመስራት አስችሎ ናል እኔ በግሌ ማለት ነው። ቴክኖሎጂ ኮምፒውተርና የተንቀሳቃሽ ስልክን በቀላሉ በመጠቀምም ሌሎች የዕለት ተዕለት እንቅስቃሴውን የሚረዱ መተግበሪያዎችንም ይጠቀማል። ለምሳሌ የትራንስፖርት አማራጮችን ለመጠቀም የተለያዩ የፈረስ ትራንስፖርት የራይድ ምናምን አገልግሎቶችን በመጠቀም ሲያስፈልግ አሁን በዛ በአፕሊኬሽን መጥራት የሚቻልበት ጊዜ ተደርሷል። እሱ አሁን በጣም አክሰሰብ ነው ለአይነ ሱራ እና እንደዚህ ያሉ ቴክኖሎጂን እንጠቀማለን። ከዛ ባሻገር የብርን ቁጥር የሚለዩ አፖች እንዲህ በቅርብ ጊዜ መጥተዋል። እነሱን ስኬታማ ነው ሊባል በሚያስችል ደረጃ ብርን የመለየት ነገር አለ። ምክንያቱም ግለሰብን ከመጠየቅ በዚህ በአፕሊኬሽን አማካኝነት በእንደዚህ አይነት መንገድ ያው ኑሮን ለማቅለል እንደዚህ ያለው አሁን ቀደም ሲል እንደገለጽኩልሽ አይነት መተግበሪያ ጥሩ እያቀለለ ነው። እንግዲህ ያም ሆኖ እንደ ስማርት ኬን ወይም የዘመናዊ የመንገድ መሪ ምርኩዞች አሉ። ጠቃሚ ቴክኖሎጂዎች አካባቢን ግንዛቤ ያላስገቡ በመሆናቸው በኢትዮጵያ ላጠቃቀም ምቹና ውጤታማ አለመሆናቸውን ገልጿል። በመሆኑም ሀገር በቀል የፈጠራ ሰዎች አካባቢን መሰረት ያደረጉና ለአካል ጉዳተኞች አጋዥ የሆኑ ቴክኖሎጂዎችን እንዲያለሙ ባለሀብቶችና መንግስት ድጋፍ ቢያደርጉ መልካም መሆኑንም ያስረዳል። ነባራዊ ሁኔታዎች በጠበቀ መልኩ የተለያዩ የፈጠራ ስራዎች በተለያዩ ወጣቶች እየተሞከሩ ነው። ለምሳሌ አሁን እነዚህ ስማርት ኬኖችን እየሰሩ ያሉ አሉ እና ይበልጥ ደግሞ ህብረተሰቡም መንግስትም ቢደግፋቸው እና የተለያዩ ማህበራት፣ ኤንጂኦች እነዚህ ሀገር በቀል ድርጅቶች እነሱ ቢደግፋቸው እነዚህን ወጣቶች አመርቂ የሆኑ ነገሮች ሊፈጠሩ ይችላል ለልጆቹም ራሳቸውን እንዲያበለጽጉ እና መጠራቸውን እንዲያሳድጉ ይረዳቸዋል። በብሬል የሚያትም ማሽን ወይም ብሬል ኢምቦሰርስ ሌላው አጋዥ ቴክኖሎጂ ነው። ማየት ለተሳናቸው ሰዎች ብሬልን በመጠቀም ሰነዶችን የሚያትም የማተሚያ ማሽን ሲሆን ጽሁፎችን በብሬል መልክ ለማተም መሳሪያዎቹ በቀላሉ ከኮምፒውተር ጋር ይገናኛሉ። በዚህም ቀለም ከመጠቀም ይልቅ ሰነዶችን ማየት ለተሳናቸው ሰዎች ተደራሽ ለማድረግ በወረቀት ላይ ከፍ ያሉ ነጠብጣቦችን ይፈጥራሉ። ሌላው አጋዥ መተግበሪያ ቢንድማክስ የተባለው አቅጣጫ ጠቋሚ መተግበሪያ ነው። ይህ መተግበሪያ ማየት የተሳናቸው ሰዎች በትልልቅ ህንፃዎች ውስጥ አንድን የተለየ ቦታ ለማግኘት የሚረዳ ቴክኖሎጂ ነው። ቢንድማክስ የጎግል ካርታዎችን የሚጠቀም ሲሆን በዚህም እስከ 30 ሴንቲሜትር ርቀት ድረስ ትክክለኛ ቦታን ይመራል። ያ ማለት ፖስታ ቤት ገብተው የፖስታ ቤት ማህተሙ የት እንደሚገኝ እንኳ በትክክል ሊነግረወት ይችላል። አይነ ወይም ዝቅተኛ የማየት ችሎታ ያለው ሰው በድምፅ ሊጠቀምበት የሚችል ሲሆን በመጀመሪያ ካርታ፣ ከዚያም በድምፅ የሚነገሩ አቅጣጫዎችን ያቀርባል። የመተግበሪያው መስራችና ዋና ስራ አስፈጻሚ አናራይት የመተግበሪያው ሀሳብ ቤት ውስጥ የሚገኙ ውስብስብ ቦታዎችን በቀላሉ ለማግኘት ነው ይላሉ። ሁሉም ሰው በቤት ውስጥ የሚፈልገውን ነገር የሚያገኝበትን አካባቢ ነው የፈጠር ነው። ይህም ትምህርት ሊሆን ይችላል። በኋላ ደግሞ ስራ ቦታ ወይም ከጓደኞች ጋር ወደ ሱቆች ወይም መዝናኛ ቦታ መሄድ ሊሆን ይችላል። ለሰዎች እንቅፋቶችን እየቀነስን ነው እና ያ በጣም ያስደስተኛል። መተግበሪያው በአፕ ስቶር ውስጥ የሚገኝ ሲሆን አናራይት እንደሚሉት አውስትራሊያ ውስጥ ወደ ዘጠና በሚጠጉ አካባቢዎች ጥቅም ላይ ውሏል። ኃላፊዋ የመተግበሪያውን አሰራር እንዲህ ያስረዳሉ። ስለዚህ የወለል ካርታ ያስፈልገናል። የምንጠቀመውን ካርታና ወደ መተግበሪያችን የሚገቡ በጣም የሚያምሩ ዲጂታል ካርታዎችን ለመፍጠር በዚያ ላይ እኛ ማድረግ ያለብን ሄደን ቦታውን ቪዲዮ ማንሳት ነው እና የአካባቢያችንን ሁኔታ በዚህ መንገድ እናዘጋጃለን። ከዚያ ውሂቡን ከቪዲዮዎቹ እንወስድና እንደ ዲጂታል መንትያ አይነት ነገር እንፈጥራለን። መስማትና ማየት የተሳናቸውን ሰዎች ከሚያግዙ ቴክኖሎጂዎች በተጨማሪ መንቀሳቀስ የማይችሉ ሰዎችን የሚያግዙ ቴክኖሎጂዎችም አሉ። ከእነዚህም መካከል በግር የሚሰራ የኮምፒውተር ማውዝ ወይም ፉት ማውዝ አንዱ ነው። በግር የሚሰራ የኮምፒውተር ማውዝ ስሙ እንደሚያሳየው በግር የሚሰራ ሲሆን፣ ይህም እጃቸው መንቀሳቀስ ለማይችሉ ወይም የጣት አንጓ ችግር ላለባቸው ሰዎች በእግራቸው አማካኝነት ኮምፒውተርን መጠቀም እንዲችሉ ያደርጋል። ሌላው አማራጭ ኪቦርድስ ወይም አልተርናቲቭ ኪቦርድስ ሲሆኑ እነዚህ ኪቦርዶች ከመደበኛዎቹ በአሰራራቸው የተለዩ ሲሆኑ፣ አካል ጉዳተኞች ኮምፒውተርን በቀላሉ ለመጠቀም የሚያስችሉ ናቸው። እነዚህ ኪቦርዶች ትልቅ፣ ትንሽና ኤርጎሚክ የሚባሉ አማራጮችም አሏቸው። በዚህ ሁኔታ አጋዥ ቴክኖሎጂዎች እንደ ናይጀሪያዊ ጀማሪ የቴክኖሎጂ ኩባንያ መስራች አኩሎባ አኩሎባ ላሉ አካል ጉዳተኞች የመስራት ዕድል ፈጥረዋል። ወጣት ተመራቂ በነበርኩበት ጊዜ ስራ እፈልግ ነበር። ጥሩ ብቃት ነበረኝ፣ ግን ማንም አይቀጥረኝም ነበር። ምክንያቱም ያኔ አይነስውራን መደበኛ በሆነ ቢሮ ውስጥ መስራት አይችሉም ብለው ያምኑ ነበር እና ቴክኖሎጂ ያንን እንቅፋት ሊሰብር እንደሚችል ተረዳው። መምህርና ድምፃዊ ባልከው አለሙም ይህንኑ ሀሳብ ያጠናክራል። በትምህርት ነገር በመማር ላይ ይላሉም፣ ስራ ላይም ደግሞ ላሉት በጣም ይሄ አይነት ቴክኖሎጂ በጣም አስፈላጊ ነው። ብዙ ነገሮችን የሰውን እርዳታ ከመጠየቅ በእንደዚህ ያሉ ቴክኖሎጂዎች በመጠቀም ራስን ከሌላው ማህበረሰብ እኩል እንዲንቀሳቀስ ማድረግ ያስቻለበት ዘመን ስለሆነ በጣም ጥሩ ዘመን ነው። ይሄ ቴክኖሎጂ ዘመን። አድማጮች፣ አካል ጉዳተኞችን የሚያግዙ ቴክኖሎጂዎችን በከፊል የዳሰሰው የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ጸሐይ ጫኔ አብሬያችሁ ነበርኩ። መልካም ጊዜ።